የዓለም የጤና ድርጅት በአፍሪካ የመጀመሪያውን የኮቪድ-19 ክትባት የወሰዱ ሰዎች ሁለተኛውን እንዲያገኙ 20 ሚሊዮን የክትባት መድኃኒት እንዲሰጠው ጠይቋል። ሊሳሽላይን ከጄኔቫ ያስተላለፈችውን ዘገባ ደረጀ ደስታ ያቀርበዋል። የዓለም ጤና ድርጅት በአፍሪካ የኮቪድ-19 ወረርሽኝ ስርጭት ለሳምንታት ያህል ቀንሶ የነበረ መሆኑን ገልጾ አሁን ግን ተመልሶ የመጨመር አዝማሚያ እያሳየ መሆኑን አስታውቋል። በቅርብ የተመዘገበው የቫይረሱ ተጋላጮች ቁጥር 47 ሚሊዮን መሆኑ የተመለከተ ሲሆን ከዚህ ውስጥ 128,000 ሰዎች ሞተዋል። ባለፈው ሳምንት ውስጥ የተጋላጮች ቁጥር በ17 ከመቶ ማሻቀቡ ተነግሯል። የዓለም ጤና ድርጅት የአፍሪካ ዲሬክተር ማትሺዶ መኦይቲ ጉዳዩ እጅግ ያሳሰባቸው መሆኑን ቢገልጹም ይሁን እንጂ አፍሪካ ወደ ሶስተኛው ዙር ወረርሽኝ እየገባች ነው ለማለት ጊዜው ገና መሆኑን ተናግረዋል። ዲሬክተሯ ሞኤቲ ደቡብ አፍሪካ ወደ 65 ሺህ ከሚደርሰው አዲሱ የተጋላጮች ቁጥር ውስጥ አንድ ሶስተኛውን ድርሻ ትወስዳለች ይላሉ። በደቡብ አፍሪካ እየተሰራጨ ያለው አዲሱ የቫይረስ ዝርያም ወደ ጎረቤት አገራት አካባቢ እየተዛመተ ሊሆን እንደሚችልም ይሰጋሉ። ለዚህም ናሚቢያና ዛምቢያ የቫይረሱ ተጋላጮች ከጨመረባቸው አስራ አንድ አገሮች መካከል የሚገኙ መሆኑን ይጠቅሳሉ። አንድ ነጥብ አራት ቢሊየን ሕዝብ ከሚኖርባት አፍሪካ እስካሁን ሀያ ስምንት ሚሊየን የሚሆኑ የኮቪድ አስራ ዘጠኝ ክትባቶች እንዲዳረሱ ተደርገዋል። ሞኤቲ እንደሚሉት እስከ ሐምሌ ወር አጋማሽ አፍሪካ የመጀመሪያውን ክትባት ለወሰዱት ሁሉ የሚሰጥ የሁለተኛው ዙር 20 ሚሊዮን የአስትራዜኒካ ክትባት መድኃኒቶች ያስፈልገዋታል ይላሉ። አፍሪካ ኒዝ ቫክሲንስ ናው አፍሪካ አሁን ክትባት ያስፈልጋታል። የክትባቱ ዘመቻ ሂደት ለአፍታም ቢሆን ከተገታ የሰዎችን ህይወትና ተስፋ ወደ ማጣት እናመራለን። አፍሪካ አስር ከመቶ የሚሆነውን ህዝቧን ለማስከተብ እስከዚህ ዓመት መስከረም ወር ድረስ ሁለት መቶ ሚሊዮን የክትባት መድኃኒት ያስፈልጋታል። በወረርሽኙ የተጋለጡ ሰዎቻቸውን አስከትበው የተትረፈረፈ የክትባት መድኃኒቶች ያሏቸው የበለጸጉ አገራት ክትባቶቹን ለአፍሪካ እንዲያካፍሉ ዲሬክተሯ ጠይቀዋል።